በ22ና በ25 ሜትር በአንድ አጭር ሞገድ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 13 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናምሽታችኋል እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሶሎሞን አባተና ቆንጅት ታየ ነን። ጸረ ኢቦላ ትኩረቱ ከምዕራብ አፍሪካ መነቀል የለበትም ሲል የዓለም የጤና ድርጅት አሳሰበ። በተጨማሪም የጉዞ እገዳ ሊጣል አይገባውም ብሏል። በድጋሚ በዚህ ሳምንት የደረሱትን ጥቃቶች ተከትሎ ካናዳ አትሸማቅቅም አሉ ጠቅላይ ሚኒስትሯ። በአሜሪካ መሩ የአየር ድብደባ በአብዛኛው የአይሲል እና አልኑስራ ታጣቂዎች ሆኖ 553 ሰዎች ተገድለዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የካናዳ ጠቅላይ ሚኒስትር በዚህ ሳምንት ኦታዋና ሞንትሪያል አቅራቢያ የደረሱትን ሁለት ወታደሮች የተገደሉባቸው ጥቃቶች ተከትሎ ሀገራቸው ነቅታ ትጠባበቃለች እንጂ በፍርሀት አትደነብርም ሲሉ አስገነዘቡ። ጠቅላይ ሚኒስትር ስቴፈን ሃርፐር ይህን የተናገሩት ምክር ቤቱ ዛሬ እንደገና በተከፈተበት ስነ ስርአት ላይ ባሰሙት ንግግር ነው። ትናንት ረቡዕ አንድ ታጣቂ በካናዳው ፓርላማ አጠገብ የሚገኘውን ብሔራዊ የጦር አርበኞች መታሰቢያ ሐውልት ጥበቃ ላይ የነበረ ወታደር ከገደለ በኋላ ከጥቂት ደቂቃዎች በኋላ ደግሞ በፓርላማ ውስጥ በርካታ ጥይቶችን ተኩሷል። ሀገራችን አትናወጥም ብለዋል ጠቅላይ ሚኒስትሩ። በፍርሃት አንዋጥም፣ ነቅተን እንጠነቀቃለን እንጂ ፈርተና እንደነበርም የምክር ቤቱ አባላት ታጣቂውን ተኩሰው በመግደል በፓርላማው ውስጥ ይፈጠረ የነበረውን ወይም የተፈጠረውን ትርምስ ላስቆሙት የፓርላማው የክብር ዘብ ኬቪን ቫይከርስ ከመቀመጫቸው ተነስተው ለረጅም ጊዜ በማጨብጨብ አክብሮታቸውን ገልጸውላቸዋል። አጥቂው በቅርቡ የእስልምና ሃይማኖትን የተቀበለ የሰላሳ ሁለት ዓመት ዕድሜ ያለው ማይክል ዜሀፍ ቢቢዩ የተባለና ቀደም ብሎ የሱስ አስያዥ እጾችና የስርቆት ወንጀል ሬኮርድ ያለው ሰው ነው ተብሏል። ቢቢዩን የካናዳ ባለስልጣናት እጅግ አደገኛ ተጠርጣሪ ብለው የመዘገቡት ሲሆን ከሀገር ወጥቶ ከጂሃዳውያን ጋር እንዳይቀላቀል ለመከላከል ፓስፖርቱን ነጥቀውት እንደነበረ ተገልጿል። የትናንቱን ጥቃት ተከትሎ ፕሬዚደንት ባራክ ኦባማ ለካናዳ ካናዳ ጠቅላይ ሚኒስትር ሃርፐር ቴሌፎን ደውሎ ያነጋግሯቸው ሲሆን የዩናይትድ ስቴትስና የካናዳ ጸረ ሽብርተኛ ባለስልጣናት በቅንጅት መስራት አስፈላጊ ነው ብለዋል። በካናዳ ኃይሎች ላይ የደረሰውን ጥቃት ሚስተር ኦባማ አውግዘዋል። ዩናይትድ ስቴትስ ካናዳን ጥቃቱን በመመርመር ረገድ በሚያስፈልጋት ሁሉ ትረዳለች ሲሉም አስታውቀዋል። ዩናይትድ ስቴትስ በካናዳ የደረሰውን ጥቃት ትከታተላለች፣ አሜሪካውያንን ለመጠበቅ የተቻላትን ሁሉ ታደርጋለች ሲሉም ፕሬዝደንቱ ተናግረዋል። ኢቦላ ወደ ተስፋፋባቸው የምዕራብ አፍሪካ ሀገሮች ወይም ከዚህ ዓለም የሚወጡ መጓጓዣዎች የጉዞ እገዳ እንዲጣል የሚነሱ ሀሳቦች ሀሳቦችን እንደማይደግፍ የዓለም የጤና ድርጅት በድጋሚ አስታወቀ። ከኢቦላ ጋር የሚደረገው ትግል ትኩረት ወረርሽኙ ወደ 4900 ሰው ከገደለባቸው ከሶስቱ የምዕራብ አፍሪካ ሀገሮች ላይ መነቀል አይኖርበትም ሲልም የጤና ድርጅቱ አሳስበዋል። ኢቦላ በመላው ዓለም እንዳይሰራጭ ለማድረግ እጅግ አስፈላጊውና ተመራጩ መንገድ እዚያው ጊኒ፣ ላይቤሪያና ሲየራሊዮን ውስጥ ማቆም መሆኑን ጄኔቫ ላይ ያካሄደውን ስብሰባ ያጠናቀቀው የኢቦላ አጣዳፊ ሁኔታ ኮሚቴ አስታውቋል። ለጤና ባለሙያዎች ፍላጎቶች አስፈላጊውንና ልዩ ትኩረት መስጠትም እንደሚገባ በዚህም ሌሎች የጤና ሰራተኞችን ማበረታታት እንደሚቻል የኮሚቴው መግለጫ ይናገራል። መንገደኞች በኢቦላ ከተጠቁ ሀገሮች ሲወጡና መድረሻዎችም ላይ አይሮፕላን ጣቢያዎች፣ ወደቦችና የየብስ ማቋረጫ ኬላዎች ላይ የሚደረጉት ምርመራዎች መቀጠል እንዳለባቸውም ኮሚቴው አሳስበዋል። ለኢቦላ መድኃኒት ምርምር 31 ሚሊዮን ዶላር እንደሚለግስ የአውሮፓ ህብረት ከብራስልስ ዛሬ አስታውቋል። በዩናይትድ ስቴትስ እየተመራ ሶሪያ ውስጥ በሚገኙ እስላማዊ ጽንፈኛ ተዋጊዎች ላይ በተካሄደው ለአንድ ወር የዘለቀ የአየር ድብደባ አብዛኞቹ የአይሲል እና የአልቃይዳ ቅብረብር የሆነው የኑስራ ግንባር ተዋጊ የሆኑ አምስት መቶ ሰላሳ ሶስት ሰዎች መገደላቸውን የሶሪያ የሰብአዊ መብቶች ቃፊር ቡድን ዛሬ አስታውቋል። ተቀማጭነቱ እንግሊዝ የሆነው ይኸው የመብቶች ተሟጋች ቡድን ከተገደሉት መካከል 464 የአይሲል ተዋጊዎች ሰላሳ ሁለቱ ደግሞ ሲቪሎች መሆናቸውን የገለጸው ቡድኑ ከተጠቀሰው የበለጠ የአይሲል ተዋጊዎች ተገለዋል ብሎ እንደሚያምንም አክሎ አመልክቷል። ካለፈው መስከረም 12 ጀምሮ ባለው የአንድ ወር ጊዜ ውስጥ ሶሪያ ውስጥ ከ200 በላይ የአየር ድብደባዎች መካሄዳቸው ተገልጿል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ምስራቅ ናይጄሪያ ውስጥ አንድ አውቶቡስ ጣቢያ ላይ ቦምብ ፈንድቶ ቢያንስ አምስት ሰዎች መገደላቸው ተገለጠ። ሌሎች ዐሥራ ሁለት ደግሞ ቆስለዋል። ትናንት ረቡዕ ማታ ዛሬ የተባለች ከተማ ውስጥ ለደረሰው ለዚህ ፍንዳታ ኃላፊነት የወሰደ ወገን የለም። ይሁን እንጂ ከተማዋ ያለችበት በአውቺ ክፍለ ሀገር በጽንፈኛ እስላማዊ ቦኮ ሀራም በተደጋጋሚ ጥቃት የደረሰበት መሆኑ የሚታወቅ ነው። ባለፉት ስድስት ወራት በትምህርት ቤቶች፣ በፖሊስ ጣቢያዎችና ባንኮች ላይ ጥቃቶች አድርሷል። ቦኮ ሀራም ትናንት የፈነዳው ቦምብ ሰለባዎቹን ማንነታቸውን ለማወቅ በማይቻል ሁኔታ አቃጥሏቸዋል ተብሏል። የናይጄሪያ መንግስት ከቦኮ ሃራም ጋር የተኩስ አቁም ውል መድረሱን ካስታወቀበት ካለፈው ዓርብ ወዲህ ሰሜን ናይጄሪያ ላይ ጥቃቶች ደርሰዋል። መንግስቱ ጥቃቱን ያደረሱት ያፈነገጡ የቦኮ ሀራም አባላት ናቸው ብሏል። የናይጄሪያ መንግስትና ቦኮ ሀራም ጽንፈኛው ቡድን የጠለፏቸውን 219 ተማሪ ልጃገረዶች ስለሚለቅበት መንገድ ቻድ ላይ ተገናኝተው እንደሚነጋገሩ የፕሬዚደንት ጉድላክ ጆናታን ረዳቶች አስታውቀው ነበር። እስካሁን ስለ ንግግሩ መጀመር የተሰማ ነገር የለም። የቦርኪና ፋሶ መንግስት ፕሬዚደንቶች በሁለት የስልጣን ዘመን እንዲወሰኑ የሚያደርገው ህግ እንዲቀየር አዲስ ግፊት መጀመሩ ታወቀ። የአገር አስተዳደር ሚኒስትሩ ማክሰኞ ዕለት በሰጡት ቃል መንግስት በጉዳዩ ላይ ውሳኔ ህዝብ እንዲደረግ የሚጠይቅ ረቂቅ ህግ ለምክር ቤት ይልካል ብለዋል። የረጅም ጊዜው ፕሬዚደንት ብሌስ ካምፓኦሬ ደጋፊዎች በሚቀጥለው አመት፣ ሁለተኛ የስልጣን ዘመናቸው ሲጠናቀቅ ፕሬዚደንቱ እንደገና ለመወዳደር የሚያስችላቸውን ለውጥ እንዲደረግ ግፊት ሲያካሂዱ ቆይተዋል። ተቃዋሚ መሪ ቤኔዌንዴ ሳንካራ ግን የቀረበውን የውሳኔ ህዝብ ሀሳብ እንዳይዘልቅ እንታገለዋለን ብለዋል። መንግስቱ በቅርቡ ድብቅ አጀንዳ ይዞ ሊንቀሳቀስ ሞክሯል። አሁን ደግሞ ህገ መንግስቱን ሊያበላሽ ተነስቷል ብለዋል ተቃዋሚ መሪው የምክር ቤቱ ከህዝቡ ፍላጎት ይቁም ወይም ለአንድ ሰው ጥቅም ይቆም እንደሆነ እናሳያቸዋለን። ብለዋል ተቃዋሚ መሪው። አስፈላጊ ከሆነም ህዝባዊ እምቢተኝነትን መንገድ እንከተላለን ብለዋል። የ63 አመቱ ኮምፓወሬ እንደ ኢሮፓውያን አቆጣጠር በ1987 በመፈንቅለ መንግስት ስልጣን ከያዙበት ጊዜ አንስተው እስካሁን መሪነቱን እንደያዙ ናቸው። 27 አመታት መሆኑ ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ዘግናኝ ለሆኑ የመደፈር ጥቃቶች የተጋለጡ ሴቶችን ከ15 ዓመታት ለሚበልጥ ጊዜ ሲረዱ የኖሩ አንድ ኮንጎዊ የማኅፀን ሐኪም የዘንድሮ የሳኸሮቭ የሰብአዊ መብቶች ሽልማት አሸናፊ ሆኑ። የአውሮፓ ፓርላማ ዶክተር ዴኒስ ሙክዌንጌን ለሴቶች ደህንነት ጥበቃ ስለታገሉ በማለት በሙሉ ድምፅ ለሽልማቱ መርጧቸዋል። የ59 ዓመቱ ሐኪም በኮንጎ ዲሞክራሲያዊት ሪፐብሊክ ከጦርነቱ በተያያዘ ለሚፈጸመው የጅምላ ድፍረት ጥቃት የተጋለጡ ሴቶችን ለማከም ቡካቮ ክፍለ ሀገር ውስጥ ሆስፒታል ከፍተው ሰርተዋል። ለዜናው የያዝነው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ1387 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905፣ በ12080፣ በ12005 እና በ12140 ኪሎ ሄርትስ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ፕሮግራማችን ነው። ስንቋቋም ዋናው ዓላማ ሳይንስና ሳይንሳዊ ምርምርን ማሳደግ እና በተለይ ደግሞ ለሳይንስ ትምህርት ጥራት እገዛ ማድረግ ነው ዋናው ዓላማችን። ይህን ደግሞ የምናደርግበት አንደኛው መንገድ በቦታ የተመሰረተ መረጃ በማቅረብ ነው። የኢትዮጵያ ሳይንስ አካደሚ ዋና ሥራ አስኪያጅ ፕሮፌሰር ማስረሻ ፈጠነ ናቸው የሰማችኋቸው። በሳይንስና ሕይወት ዝግጅታችን ይዘናቸዋል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በደቡብ ሱዳን ሰብአዊ ቀውሱ መባባሱንና ጅምላ የሰብአዊ መብቶች ረገጣዎችም እየከፉ መምጣታቸውን የተባበሩት መንግስታት ድርጅት ለደቡብ ሱዳን የሰየማቸው አዲሲቱ ልዑክ አስታወቁ። የተኩስ አቁም ፈጽሞ መቆም አለበትም ብለዋል። ይቅርታ፣ የተኩስ ድምጽ ፈጽሞ መቆም አለበትም ብለዋል። ልዑኳ ከተባበሩት መንግስታት ድርጅት የቪኦኤዋ ማርገሬት በሽር የላከችውን ዘገባ አዲሱ አበበ ያቀርባል። መልእክተኛዋ ኤለን ማርገሬት ሉዊ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ባቀረቡት የመጀመሪያ ገለጻቸው ደቡብ ሱዳን ከገቡ ጀምሮ ያስተዋሉት ለሰው ልጆች ሕይወት ዋጋ የማይሰጥበት ሁኔታ በእጅጉ አስደንጋጭ የነበረ መሆኑን ነው። ሰላምን ለማስፈን ከእንግዲህ የምናጠፋው አንድም ቀን አለመኖሩን የተናገሩት ሉዊ የመጨረሻው መፍትሔም አጠቃላይ የሰላም ስምምነት ማድረግ ብቻ ነው ብለዋል። The untold suffering of the people of South Sudan must stop. ያልተነገረው የደቡብ ሱዳን ስቃይ መቆም አለበት። ደቡብ ሱዳን ውስጥ ስድስት ሳምንታት ሳሳልፍ የተገነዘብኩት ነገር ቢኖር በዚያች አገር የፖለቲካ ስምምነት ከሌለ በየቀኑ ስቃዩና መከራው እየተባባሰ መሄዱን ነው። ደቡብ ሱዳን ውስጥ ያለው የተባበሩት መንግስታት ድርጅት ሚሽን በመላ አገሪቱ በሚገኙ ዘጠኝ የጥበቃ ስፍራዎች ወደ አስር ሺህ ሲቪሎችን እያሰፈረ መሆኑን ሎይ ገልጠዋል። አክለውም በአመፁ የተነሳ ወደ ሁለት ሚሊዮን የሚሆን ሕዝብ ቤት ንብረቱን ጥሎ ተሰድዷል ብለው ከእነዚህ መካከል ግማሽ ሚሊዮኖቹ ወደ ጎረቤት አገሮች መሰደዳቸውን ገልጠዋል። ከአገሪቱ አንድ ሶስተኛ የሚሆነው ህዝብ ደግሞ ጽኑ የምግብ እጥረት እንዳለበት ሎይ አመልክተዋል። የደቡብ ሱዳን ግጭት የተቀሰቀሰው ባለፈው ዓመት መሆኑ ይታወቃል። በፕሬዝደንት ሳልቫኪርና በምክትላቸው ሪክ ማቻር መካከል የተነሳው የፖለቲካ ውዝግብ ጦሩን ሁለት ከፍሎ በተፈጠረ አንጃ ቢያንስ አስር ሺህ ለሚሆን ህዝብ መሞት ምክንያት የሆነ የጎሳ ጦርነት ቀስቅሷል። በግጭቶች ወቅት ለሚፈጸም የወሲብ ጥቃት የተባበሩት መንግስታት ድርጅት ልዩ መልእክተኛ ዛይነብ ሐዋ ባንጉራም በቅርቡ ወደ ደቡብ ሱዳን ያደረጉትን ጉዞ በተመለከተ ለጸጥታው ጥበቃ ምክር ቤት ገለጻ አድርገዋል። ሚስ ባንጉራ ከጄኔቫ በቪዲዮ መገናኛ ባደረጉት ገለጣ ተፈናቃዮቹ የሚኖሩበት ሁኔታ ከዚህ ቀደም እርሳቸው ካዩት ሁሉ እጅግ አስከፊ መሆኑን ተናግረዋል። ወሲባዊ አመፅም በእጅጉ ተንሰራፍቷል ሲሉም አመልክተዋል። የግዳጅ ወሲብን፣ በወረበሎች መደፈርን፣ ጠለፋ፣ ካለ ፍቃድ የሚፈጸም ጋብቻን፣ የወሲብ ባርነትና ግርዛትን ይጨምራል። እነዚህ ሁሉ በግጭቱ ወቅት የሚፈጸሙ ናቸው። ደቡብ ሱዳን ውስጥ ምንም እንኳ ግጭቱ ባለፈው ታህሳስ ወር ከመካሄዱ አስቀድሞ የግዳጅ ወሲብና መደፈር ቢኖርም ከአመጹ ወዲህ ደግሞ በከፍተኛ ደረጃ መባባሱንና በበቀል እርምጃ መልክም እንደሚፈጸም ሚስ ባንጉራ ተናግረዋል። በተለይ ደግሞ በዲንካና በኑዌር ማህበረሰብ መካከል ያለው አሳሳቢ እንደሆነ መልእክተኛዋ አልሸሸጉም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የሊቢያ ዋና ከተማ ትሪፖሊ ወጣቶች ከተማይቱን የተቆጣጠረውን እስላማዊ የታጣቂዎች ጥምረት በማስወገድ ተግባር እንዲረዱ አንድ የሀገሪቱ ወታደራዊ ቃል አቀባይ ጥሪ ያደረጉ ወታደራዊ ባለስልጣኖችም ቀደም ሲል ትልቋን ምስራቃዊዋን ከተማ ቤንጋዚን ከእስላማዊ አማጽያን ቁጥጥር ለማላቀቅ እርዳታ እንደሚያስፈልጋቸው አስታውቀው ነበር። የአሜሪካ ድምፁ ዘጋቢ ኤድዋርድ ዩሬኒያን ከካይሮ የላከውን ዘገባ አዳነች ፍሳይ ታቀርባለች። ሊቢያውያን ሙአመር ጋዳፊ ከስልጣን የተወገዱበትን ሶስተኛ ዓመት ለማክበር ትሪፖሊ በሚገኘው ማዕከላዊ አደባባይ ወጥተው ውለዋል። በሀገሪቱ ወታደሮችና በእስላማዊ ሚሊሻዎች መካከል የሚመላለሰው ግጭት ዛሬም የቀጠለ ቢሆንም በዓሉ መከበሩ አልቀረም። የሀገሪቱ ወታደራዊ ኃይል ቃል አቀባይ አሕመድ አልኢስናሪ በቴሌቪዥን ባደረጉት ንግግር በመዲናይቱ ያሉት አቅም ያላቸው ወንዶች ሁሉ ፋጆር የተባለውን የሚሊሻዎች ጥምረት ለማስወገድ እንዲነሱ ጥሪ አቅርበዋል። የሚሊሻዎቹ ጥምረት ባለፈው ነሐሴ ወር ወታደራዊ ኃይሉን ከከተማይቱ ካስወገዱ ወዲህ ትሪፖሊን ሲገዙ ቆይተዋል። የሀገሪቱ ወታደራዊ ኃይል ትሪፖሊን ለማስመለስ በሚዋጋበት ወቅት የሀገሪቱ ኃይል የአየር ሽፋን እንደሚሰጥ ወታደራዊ ቃል አቀባይ ተናግረዋል። ከተማይቱን የተቆጣጠሩትን ሚሊሻ ኃይሎችን ለማስወገድ የመዋጋት አቅም ያላቸው ወንዶች ሁሉ መሳሪያቸውን ይዘው እንዲነሱ ጥሪ አቅርበዋል። አንድ የሊቢያ ወታደራዊ አዛዥም ባለፈው ማክሰኞ ባሰሙት ንግግር በምስራቃዊቷ ከተማ ቤንቃዚ ያሉት ወጣት ወንዶች እስላማዊ ሚሊሻዎችን በማስወገድ ተግባር እንዲረዱ ጥሪ አቅርበው ነበር። ስካይ ኒውስ አሬቢያ የተባለው ሚዲያ የሊቢያ ወታደራዊ ታንኮች ሳላሜ በተባለው የቤንቃዚ ወረዳ መንገዶች ሲሄዱ የሚያሳይ የቪዲዮ ምስል አሳይቷል። ወታደራዊ ኃይሎች የከተማይቱን ምስራቃዊ ክፍል ተቆጣጥረው ወደ መሃል ከተማ ተቃርበዋል ይላል ዘገባው። የአልጀዚራ ቴሌቪዥን ደግሞ በቅርቡ በተካሄደው ግጭት ብዙ ጉዳት ደርሷል፣ የመድን ሰራተኞች መግባት ስላልቻሉም አንዳንድ አስከሬኖች አሁንም መንገድ ላይ እንደወደቁ ናቸው ሲል ዘግቧል። በሊቢያ ልዩ የተባበሩት መንግሥታት ድርጅት ተወካይ በርናርዲኖ ሊዮን ሊቢያውያን ችግራቸውን በመነጋገር እንዲፈቱ ጥሪ አቅርበዋል። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙንም ሙንም በያዝነው ወር ሊቢያን በጎበኙበት ወቅት ተመሳሳይ ጥሪ አቅርበው ነበር። የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪ በሊቢያ ስለሚካሄደው ግጭት ለመነጋገር ከአልጀሪያው አቻቸው ራማታኔ ለማምራ ጋር ዛሬ በአልጀሪያ መዲና አልጀርስ ተገናኝተዋል። ወደ ተባበሩት አረብ ኤሚሬቶች ለስራ የሚፈልሱ ሰዎች ድብደባ ይፈጸምባቸዋል፣ በግዳጅ ሥራ ይበዘበዛሉ ሲል የሰብአዊ መብቶች ተሟጋቹ ድርጅት ሂዩማን ራይትስ ዋች አስታውቋል። ድርጅቱ ዛሬ ይፋ ባደረገው ጥናት ሪፖርት መሰረት የቤት ውስጥ ሥራ ፍለጋ ወደ መካከል ለቤት ውስጥ ሥራ ፍለጋ ወደ መካከለኛው ምስራቅ የሚፈልሱ አብዛኞቹ እስያውያንና አፍሪካውያን በከፋ ይዞታ መብቶቻቸው እንደሚረገጡ መዝግቧል። ሳላ አይነሲ ከለንደን ያደረሰን ዘገባ አለ። ሄኖክ ስማ ጊዜር ያቀርበዋል። ማሬሊ ብሩዋ በአንድ ወቅት በተባበረው አረብ ኤምሬት የቤት ውስጥ ሰራተኛ ነበረች። ሰብኛ መዳም ወላም አንድ ቀን ለመቤቴ የሚበላ ምግብ የለም ብዬ ጠየቅሁ። ስሚ አለችኝ፣ አንቺን እኮ በገንዘቤ ነው የገዛሁሽ፣ ስለዚህ ማማረር አይፈቀድልሽም አለችኝ ስለዚህ በገንዘባችን ገዝተንሽ ያንቺን ምሬት መስማት አይገባኝም አለችኝ። በዛሬው ዕለት ሁማን ራይትስ ዋች በመካከለኛው ምስራቅ በተለይ ደግሞ በተባበረው አረብ ኢሚሬትስ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገሮችና ከኢሲያ በቤት ውስጥ ሥራ ለመሰማራት የሚፈልሱ ሰዎች የሚገጥሟቸውን የመብት ጥሰቶች በዝርዝር ያሰፈረበትን ሰነድ ይፋ አድርጓል። ሮትና ቤገም ጥናቱን ያጠናቀረው ቡድን አባል ናቸው። በአስር ሺዎች የሚቆጠሩ ሴቶች በየዓመቱ ወደ ተባበረው የአረብ ኤሚሬት ይሰደዳሉ። ቤተሰቦቻቸውን ተሰናብተው ከሕጻናት ልጆቻቸው ተነጥለው ለስራ ይፈልሳሉ። የቤተሰቦቻቸውና የራሳቸውን ሕይወት የሚለውጥ ደሞዝ ፍለጋ የሚፈልሱ ሰዎች። የደሞዝም ሆነ የስራ ሁኔታ ማረጋገጫ የላቸውም። በዚህ ጥናት በርካታ ፈላሽ ሰራተኞች የተጠየቁ ሲሆን የሚደርሱባቸውን ሁኔታዎች ሲዘረዝሩ ደሞዝ አይከፈልንም፣ ረፍት አናገኝም፣ ከቀጣሪያችን ቤት ውጪ መዘዋወር አይፈቀድልንም ይላሉ። አንዳንድ ጊዜ በቀን ውስጥ ከ21 ሰዓት በላይ እንደሚሰሩ ያስረዳሉ። በቂ ምግብ ማግኘት እንደማይችሉና ከምንም በላይ የሚደርስባቸው የስነ ልቦና ጫና በተለይ ደግሞ የጾታ ጥቃትና ድብደባዎች ኑሯቸውን የከፋ እንደሚያደርጉ ለመብት ድርጅቱ ዘርዝረው አስረድተዋል። ይዞታቸውም እንደ ሰው ሳይሆን እንደ እንስሳ መሆኑን ጨምረዋል። ሁማን ራይትስ ዎች በዘገባው በወኪል የሚሰራው የከፋላ የቪዛ አሰጣጥ ካልቆመ ችግሩ ይቀጥላል ብሏል። በገም ይህንን አሰራር ሲያስረዱ ሰራተኞች ኮንትራታቸው እስኪያልቅ ድረስ በቀጣሪያቸው ስምምነት ካልሆነ በስተቀር ስራ እንዲቀይሩ አይፈቀድላቸውም። ጥቃት እየደረሰባቸው እንኳ ስራቸውን እንዲቀይሩ አይፈቅዱላቸውም። በስምምነታቸው መሰረት ባይከፈላቸውም ከመጀመሪያው ቀጣሪ ፈቃድ ውጪ ሌላ ስራ መስራት አይችሉም። የጸረ ባርነት ዓለም አቀፍ ትብብር ኤ ኤስ አይ ባልደረባ ኦድሪ ጊሾን ሰራተኞችን መብት ማስጠበቅ የተቀባዩ መንግስት ኃላፊነት ብቻ አይደለም፣ ይላሉ። ሰራተኞቹ ዜጋ የሆኑባቸው ሀገሮች የሥራና ሰራተኞችን መብት አስመልክቶ አሰራራቸውን ማሻሻል ይጠበቅባቸዋል፣ ይላሉ። ከእነዚህም አሰራሮች አንዱ ዜጎች የሠራተኛ መብታቸውን እንዲያውቁ መረጃ ማስጨበጥ፣ ከሕገ ወጥ አዘዋሪዎችና አጭበርባሪዎች ራሳቸው እንዲከላከሉ መሥራትን ያካትታል፣ ይላሉ። በዓለም ውስጥ ይላሉ ጊሾ በዓለም ውስጥ በመካከለኛው ምስራቅ እንደ መስራት የከፋ ነገር የለም። ለዚህም ምክንያቱ ሰራተኞች በቂ የህግ ጠለላ ስለማይሰጣቸው ነው። ህጋዊ ከለላ ለመስጠት የሚደረጉ ጥረቶች በቂ የህግ ድጋፍ እንዳይኖራቸው ተደርጓል። በስራና ሰራተኛ ህጎች እውቅና እንዳይሰጣቸው ሆኗል። ስለዚህ በሌሎች ዘርፎች ሰራተኞች የሚያገኟቸው መብቶች በፍልሰት የቤት ውስጥ ስራ የሚያከናውኑትን አይመለከቱም። ሂዩማን ራይትስ ዎች በዘገባው እንዳሰፈረው በተባበረው አረብ ኤሚሬትስ 146,000 ሴት የቤት ውስጥ ሰራተኞች ይገኛሉ። የሚበዙት ከፊሊፒንስ፣ ኢንዶኔዥያ፣ ህንድ፣ ባንግላዴሽ፣ ስሪላንካ፣ ኔፓል ና ኢትዮጵያ የመጡ ናቸው። ኢቦላ ከምዕራብ አፍሪቃ ወደ ሌላው ዓለም እንዳይዛመት ለመከላከል የሚያስችለው ዋናው መንገድ ላይ ለመያዝ የበለጠ ጥረት ማድረግ እንደሆነ ተመራማሪዎች አስገንዝበዋል። መንገደኞች ሲገቡና ሲወጡ አውሮፕላን ማረፊያዎች ላይ ምርመራ ማድረግ ጥሩ ቢሆንም በሽታውን ባለበት የመግታቱን አማራጭ ግን ሊተካ እንደማይችል ተመራማሪዎቹ ጠቁመዋል። ጆዲ ካፖ ያጠናቀረውን ዘገባ አዳነች ፍሳሐዬ ይዘዋለች። ላንሰት የተባለው የታወቀ ስለ ሕክምናና ስለ ተለያዩ በሽታዎች ጽሁፎች የሚያቀርበው መጽሔት ያወጣው አዲስ የጥናት ጽሁፍ በየወሩ ኢቦላ የያዛቸው ሶስት የሚሆኑ ሰዎች ከምዕራብ አፍሪካ በአይሮፕላን ሊወጡ እንደሚችሉ ይገልጻል። የኢቦላ መዛመት ከቀጠለ ወደ ሌሎች ሀገሮች የመግባቱ እድል ከፍ ሊል እንደሚችል በመግለጽ መጽሔቱ ያስጠነቅቃል። የጥናቱ ጽሁፍ ይህን ማስጠንቀቂያ ያወጣው የበረራ ይዘቶችን በመከታተልና በጊኒ ላይበሪያና በሲራሊዮን የሚታዩትን አዲስ የኢቦላ በሽተኞችን መሰረት በማድረግ ነው። ዶክተር ካምራን ካን የጥናቱን ጽሑፍ ካወጡት ሰዎች አንዱ ሲሆኑ ቶሮንቶ ካናዳ ውስጥ ቅዱስ ማይክል በተባለው ሆስፒታል የሚሰሩ የተላላፊ በሽታ ጠቢብና ሐኪም ናቸው። በኢቦላ ዙሪያ የተፈጠረው ቀውስን ለመገደብ የሚቻልባቸው ሶስት ቦታዎችን ይጠቅሳሉ። አንደኛ አለመታደል ሆኖ ኢቦላ ቢገባ በአገር ውስጥ የሚደረገው ነገር ነው። በአሁኑ ወቅት በዩናይትድ ስቴትስ የሆነውን እንዳየነው ሁሉ በጤና በኢኮኖሚና በሥነ ልቦናዊ ደረጃም ተጽዕኖ እንዳለው ግልጽ ነው። ሁለተኛ ትኩረት ማድረግ የሚያስፈልገው በመንገደኞች ላይ ነው። ሳያውቁት የኢቦላ ቫይረስን ይዘው ወደ ሌሎች አገሮች ሊጓዙ ይችላሉና። ከምዕራብ አፍሪቃ ወደ ሌሎች ሀገሮች የሚጓዙትን ሰዎች ሲነሱና በሌሎች ሀገሮች ሲደርሱ ለመመርመር የሚደረገው ሙከራ ምን ያህል ብቃት እንዳለው ተመራማሪዎቹ ጥናት አካሂደዋል። ከሶስት የምዕራብ አፍሪቃ ሀገሮች አየር መንገዶች የተነሱትን ኢቦላ ሊኖርባቸው ይችላል ተብለው የሚጠረጠሩትን መንገደኞች ሁሉ መመርመር እንደሚቻል ለመረዳት ችለናል ቫይረሱ ከያዛቸው ጊዜ አንስቶ ህመሙ ሊታይባቸው የሚችልበት ጊዜ ከስምንት እስከ አስር ቀናት እንዳውም እስከ ሀያ አንድ ቀናት ሊራዘም ስለሚችል በሌሎች አገሮች እንደደረሱ ሲመረመሩ በጣም ባልታመሙበት ጊዜ መሆኑ ራሱ ጥቅም አለው ከሀገር ሲወጡና ወደ ሌላ ሀገር ሲገቡ የመመርመሩ ጉዳይ በአጠቃላይ ሲታይ ብዙም ልዩነት ሊያመጣ ይችላል። ይሁንና አንድ በሽተኛ ቢሆንም እንኳን በሽታውን እንዳያስተላልፍ ማገዱ እንደሚጠቅም ኻን ያስገነዝባሉ ና ሌሎች የስራ ባልደረቦቻቸው ኢቦላ በተዛመተባቸው ሀገሮች ውስጥ ለመግታት ካልተቻለ የት ሊተላለፍ እንደሚችል ለመገመት ሞክረዋል። ከሞላ ጎደል ከምዕራብ አፍሪቃ የሚነሱት መንገደኞች መድረሻ ዝቅተኛ ወይም መካከለኛ ገቢ ባላቸው አገሮች ይሆናል ተብሎ ይገመታል በሽታው በእነዚህ አገሮች ሲገባ ደግሞ በበለጸጉት አገሮች የሚደረገውን ያህል በሽታውን በፍጥነት ለይተው አስፈላጊውን ሕክምና የማድረግ ብቃታቸው ዝቅተኛ ነው ከምዕራብ አፍሪካ ወደ ካናዳ፣ ዩናይትድ ስቴትስና ሌሎች የበለጸጉ ሀገሮች በሚነሱት መንገደኞች ላይ የጉዞ ማዕቀብ መጣሉ ጠቃሚ ምላሽ አይሆንም ሲሉም ሀን ያስረዳሉ። የጉዞ ማዕቀብ ስለማድረጉ ጉዳይ ብዙ የሞቁ ክርክሮች ሲካሄዱ መቆየታቸውን አውቃለሁ። ይህ ለመሰረታዊ ችግር መፍትሄ አይሆንም። የሚያስገኘው ጥቅም ቢኖር የአጭር ጊዜ ወይም እጅግ አነስተኛ ነው። የጉዞ ማዕቀብ ይደረግ ከሚሉት አንዳንድ የዩናይትድ ስቴትስ ምክር ቤት አባላትና ሌሎች በረድኤት ሠራተኞችና በእርዳታ በረራዎች ላይ ልዩ አስተያየት በማድረግ ማዕቀብ እንዳይጣል ሀሳብ ያቀርባሉ። ወደ አንድ ሀገር የሚገቡትን ሸቀጣ ሸቀጦችንና አገልግሎቶችን ስናጤን የጉዞ ማዕቀብ መጣል ምን ያህል ጉዳት ሊያደርስ እንደሚችል ሳስብ ተግባራዊነቱ አይታየኝም ብለዋል። ኢቦላን ለመገደብ ስለሚቻልበት ሁኔታ ጥናት ካቀረቡት ጠበብት አንዱ የሆኑት ካምረን ካን ለምሳሌ ወደ ዩናይትድ ስቴትስ በረራ እንዳይደረግ ቢታገድ ትልቅ የኢኮኖሚ አንደምታ ይኖረዋል። የምግብና የእንዳይ ዘይትን የመሳሰሉት አቅርቦቶች ይጎዳሉ ሲሉም አክለውበታል። መድረግ ያለበት ምንድን ነው? ኢቦላ በተዛመተባቸው ሀገሮች ተገድቦ እንዲቀር መጣር ነው። ይህን ማድረግ የሚቻለውም ኢቦላ በተዛመተባቸው ሶስቱ የምዕራብ አፍሪካ ሀገሮች የጤና ጥበቃ ሰራተኞች፣ የሕክምና ሰራተኞች፣ የኢቦላ መከላከያ ልብስና ዕቃ እንዲሁም የሕክምና አቅርቦት በብዛት እንዲያገኙ መርዳት እንደሆነ ኸን አስገንዝበዋል። ባለፈው ዓመት ከጊኒ ከላይቤሪያና ከሲራሊዮን ከተነሱት ወደ 500 ሺህ የሚጠጉ መንገደኞች ከግማሽ በላይ የሚሆኑት መዳረሻዎች ጋና፣ ሴኔጋል፣ ብሪታንያ፣ ፈረንሳይና ጋምቢያ እንደነበሩ ሚስተር ኻን ጠቁመዋል። የዜናና የትንታኔው መጽሔት ክፍለ ጊዜ የተጠናቀቀ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅትን እያደመጣችሁ ያላችሁት አሁን ከአሜሪካ የመዝናኛ ዝግጅቶች አንዱን እናሰማችሁ። ዝነኛው የፊልም አቀናባሪ ዴቪድ ኤርስ በሁለተኛው የዓለም ጦርነት ላይ ተመስርቶ ያዘጋጀው ፊውሪ የተሰኘው አዲሱ ፊልም ተመርቋል። የፊልሙ ዋና ተዋናይ ብራድ ፒት በዋሽንግተኑ የፊልሙ የምረቃ ስነ ስርዓት ላይ በበርካታ ታዋቂ ግለሰቦች ታጅቦ መቅረቡ ተዘግቧል። ፔኔሎፒ ፓውሎ በስነ ስርዓቱ ላይ ተገኝታ ነበር። ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። ታሪኩ የተፈጸመው እንደ ኤሮፓ አቆጣጠር በ1945 ዓ.ም ነው። የህብረቱ ጦር በናዚ ኃይሎች ላይ የመጨረሻ ከባድ በትሩን ለማሳረፍ ሲንቀሳቀስ በፊልሙ ላይ እንደ ቆፍጣናው የታንከኛ ጦር መሪ ሆኖ የሚጫወተው ብራድ ፒት አምስቱን ባልደረቦቹን ይዞ እጅግ አደገኛ ወደሆነው የጦርነት ካምፕ ሲገሰግስ ይታያል። የፊልሙ ዋና አቀናባሪ ዴቪድ ኤር፣ የፊልሙ ድራማ የሚያሳየው ሁለቱንም ማለትም በ1980 በአንድ አጥቂ ሰርጓጅ ጦር መርከብ ላይ ተመድቦ የሰራውን የራሱን የግል ውትድርና ልምድና በሁለተኛው የዓለም ጦርነት ወቅት ብረት ለበስ ጦር መሳሪያዎች የተጫወቱትን ሚና በፊልም አማካይነት በትክክል ሳይዛባ ለማቅረብ መሆኑን አስረድቷል። የፊልሙ ታዳሚዎች በአንድ ታንክ ውስጥ ተጨናንቀው ተቀምጠው የሞት ሽረት ትግል በማድረግ ላይ የነበሩት እነዚህ ወንድማማቾች በወቅቱ የነበራቸውን ግንኙነት ደስታቸውን፣ ፍርሃታቸውንና ድንጋጤያቸውን ያዩበታል ሲልም ያብራራል። በቀይ ስጋጃ ደምቆ በተከናወነው በትላንቱ የፊልም ምረቃ ስነ ስርዓት ላይ ከተገኙ ታዋቂ ግለሰቦች አንዱ የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስተር ኮለም ፓውል ነበሩ። ከታሪኩ አንጻር ሲታይ ይህ ፊልም ምን ያህል ጠቃሚ ነው ይላሉ? ስትል የቪኦኤ ጋዜጠኛ ላቀረበችላቸው ጥያቄ አስተያየታቸውን ሲሰጡ የፊልም ድራማው የጦርነትን ሰቅጣጭና አስደንጋጭነት በትክክል ያሳያል ይላሉ። ከታሪክ አንጻር እንደሚገባኝ ትክክል ነው። የፊልሙን አጫጭር ግንዛቤ አስጨባጭ ክፍሎች እንዳየውት ትረካው በትክክል የቀረበ ነው። እነዚያን ታንኮች አውቃቸዋለሁ። በምን መልክ ጥቅም ላይ መዋል እንደሚገባቸው ገነዘባለሁ። ስለዚህ እኔ ብዙ ጊዜ በእውነተኛ ታሪክ ላይ ተመስርተው የሚቀርቡ የጦርነት ፊልሞችን ነው የምወደው። ሁለቱንም ማለት ጀብዱ ጀግንነትን እንዲሁም ሰቅጣጭነቱን ለምን ጦርነት እንደማያስፈልግ የሚያሳይ ፊልም ማለቴ ነው። የያኔው ጦርነት ዛሬ ከሚካሄደው ጋር እንዴት ይነጻጸራል? ሁለቱን እንኳ ማወዳደር አልችልም። በተለያየ ጊዜና ሰዓት የተካሄዱ ጦርነቶች ናቸው። ሁለተኛው ብረት ለበስ ብሪጌድ እንዲያጠቃ በታዘዘበት ወቅት በትክክል በጠላትነት ከተፈረጀ ኃይል ጋር አልነበረም የምንዋጋው። ፊሪ የተባለው ፊልም ዋና አቀናባሪ ዴቪድ ኤየር ሲኒማው ስለ ጦርነት ሳይሆን ጦርነትን ስለሚዋጉ ሰዎች ነው ይላል። ስለ ጦርነት ለማውሳት የቀረበ ፊልም አይደለም፣ ስለ አንድ ቤተሰብ የሚተርክ ነው በአንድ ታንክ ውስጥ እየኖረ ሰዎችን ስለሚገድል አንድ ቤተሰብ ነው ፊልሙ። ነገር ግን ስለ ታንኮቹ ሁኔታ በእውነቱ ፊልሙን ስታይ ይሰማሃል። ያን ጦርነት መዋጋት ምን ማለት እንደሆነም ትረዳለህ። ይህ ፊልም በአውሮፓና በተቀረው ዓለም ሁሉ ለሕዝብ ሊቀርብ ታቅዷል። በዓለም ዙሪያ ያለ ሲኒማ አፍቃሪ በጉጉት እየተጠባበቀ ነው። ይህ ፊልም ስለ ሁለተኛው የዓለም ጦርነት ከተሰሩት ሁሉ እንዴት ይለያል በእርሶ አስተያየት? ፒነሎፖሉ ከተዋናዮቹ አንዱን ማይክል ቢናን ጠየቀች። በአእምሮዬ ፊልሙ በአብዛኛው የግለሰቦችን ባህሪ ለማጥናትም የቀረበ ይመስላል። በዚህም ዴቪድ አየር የተዋጣለት አቀናባሪ ነው። ከዚህ ቀደም ትሬኒንግ ዴይ እና ሃርሽ ታይምስ የተባሉ መጽሐፍት አበርክቷል። የኔን የመጨረሻውን ኤንድ ኦፍ ዋች የተባለ ፊልምም ሰርቷል። አንተ ለፊልሙ ስትለማመድ ታንክ እንደነዳ ሰማሁ። እውነተኛ ታንክ ነዳ? አዎ ታንኩን አንከባልያለሁ። ለመማር ግን ጊዜ ወስዶብኛል። በኋላ ግን በእርግጥ መንዳቱን ችዬበታለሁ። ከምታስበው በላይ አስቸጋሪ ነው ታንክ መንዳት፣ ምክንያቱም የሺ ዘጠኝ መቶ አርባ አምስት ጥንታዊውን አይነት ሸርማን የተሰኙ አይነት በመሆኑ ነው። የፊልሙ ዋና ተዋናይ ዊሊያም ብራድሊ ወይንም በሚታወቅበት የቁልምጫ ስሙ ብራድ ፒት ነው። ብራድ የአንጀሊና ጆሊ ባለቤትና የአምስት ልጆች አባት ሲሆን አንዷም ከኢትዮጵያ በጉዲፈቻ የወሰዷት ዛሃራ መሆኗ ይታወቃል። ብራድ ካሁን ቀደም የሶስት ኦስካር የሲኒማ አካዳሚ ሽልማቶችና የጎልደን ግሎብ እንዲሁም ስክሪን አክተርስ ጊልድ አዋርድ የሲኒማ ተዋናዮች ማኅበር ሽልማት ባለቤት ነው። በአምስት አመታት ውስጥ ይህ ሶስተኛ የጦርነት ሲኒማው ሲሆን፣ ስለዚህ የመጨረሻ ሲኒማው ፊውሪ ሲናገር ልጆቼ ዓለም ውብ ነገር ግን ዓመፅና ደም መፋሰስ የተሞላባት እንደሆነች እንዲያውቁ እፈልጋለሁ ማለቱ ተጠቅሷል። እና ይሄኛውስ ዙር ትወና እንዴት ነበር ላንተ? ሳታቅማማ የመሪ ተዋናይነት ግብዣውን እንድትቀበል ያደረገ ዋናው ምክንያት ምንድን ነው? የፒኔሎፕ ጥያቄ ነው። ለስብና ትኩረት የሚሰጥ ማህበረሰብ ውስጥ ነው የምኖረው፣ እኔ ያንን አከብራለሁ። ሆኖም ግደል ወይም ሙት ተብለህ በምትላክበት የጦርነት አውድማ ይህ ስብና አይታወቅም፣ ቦታ የለውም፣ ህጉ ሌላ ነው። ይህ ዴቪድ አየርስ ያቀናበረው ፊልም፣ ስለዚህ ጨካኝ ልብ ነው የሚያወሳው። እኔም ወታደሮቻችን በጦር ሜዳ ከሚደርስባቸው መከራና ጭንቀት የገባኝን ያህል ላንጸባርቅ ወሰንኩ። ፊልምህ የኦስካር ሽልማትን ያሸንፋል በመባል እየተሞገሰ ነው። ከአንጀሊና ፊልም ጋር እንዴት ይወዳደራል? ኦ ያን አላውቅም። በእውነቱ ያ አያሳስበኝም። እርሷን በጣም ታላቅ ሲኒማ ነው የሰራችው። የእኛ ሲኒማ በጦርነት ውስጥ አንድ ሰው እንዲጋፈጠው የሚገደደውን የተጠራቀመ የአእምሮ ጭንቀት ነው የሚያሳየው። የእርሷ አን ብሮክን የተባለው ፊልሟ በጣም በመጥፎ አጋጣሚና በእብደት ወቅት እንኳ የሰው ልጅ ሊያሸንፍ እንደሚችል ነው። እጅግ በጣም ጥሩ ፊልም ነው። የሁለቱም ፊልሞች ትወና በጣም ጥሩ ናቸው። በፊልሙ መክፈቻ የቀይ ስጋጃ ስነ ስርዓት ላይ የአሜሪካ ብሔራዊ መዝሙር ተዘምሯል። አርበኞችና ሌሎች በርካታ ታዳሚዎች ተገኝተዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ለአራት ሰዓት 25 ጉዳይ ሆና አሁን አዲስ አበባ ላይ ወደ ሁለተኛው መደበኛ ዝግጅታችን ርዕሶች እንሸጋገራለን። የመጀመሪያው ባህልና ኅብረተሰብ ይሆናል። የዛሬ የባህልና ማህበረሰብ ፕሮግራም እንግዳ መጋቢ ሐዲስ እሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በይቅርታ በአማርኛና በእንግሊዝኛ ቋንቋዎች የሚዘወተረው የቅኔ ዘይቤ በቅርጽ ይዘትና አቀራረቡ በመደበኛው ስነ ግጥም የምናውቀውን መንታ ትርጓሜ አዘል አይነተኛ መለያውን የተሻገረ ምንነቱን እንደሚያስቃኙን የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የእንግዳውን ማብራሪያ ሲያስተዋወቅ ይነግረናል። እንግዳው መጋቤ ሐዲስ እሸቱ አለማየሁ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሀዲሳት ትርጓሜ መምህር ናቸው። በልዩ ዝግጅት ምክንያት ሲተላለፍ የቆየውን መጋቤ ሐዲስ እሸቱ የባህላዊውን የቅኔ ትምህርት አሰጣጥና አቀባበል ስርዓት ጨምረው የሚያስረዱበትን ወግ ሁለተኛና የመጨረሻ ክፍል ነው። የተከበራቸው አድማጮች፣ መጠነኛ የቴክኒክ ችግር ስቱዲዮ ስላጋጠመን ወደ ተከታዩ ዝግጅት እንለፍ። የተፈጥሮ አካባቢ ሳይንስና ህይወት ነው የሚሆነው። ሚያዝያ 2002 ዓ.ም የተመሠረተውና ከአንድ ዓመት ተኩል በፊት ደግሞ በአዋጅ የተቋቋመው የኢትዮጵያ ሳይንስ አካደሚ ባለፉት የአራት ዓመታት ጉዞ አከናውኗል ያላቸውን ተግባራት የአካዳሚው ዋና ሥራ አስኪያጅ ፕሮፌሰር ማስረሻ ፈጠነ ለቪኦኤ ዘርዝረዋል ወሳኝ በሆኑም ሀገራዊ ጉዳዮች ላይ የጋራ መግባባት ላይ ለመድረስ የሚያስችሉ የውይይት መድረኮችን ማዘጋጀት፣ ሳይንስ ቴክኖሎጂና ፈጠራን ማስተዋወቅና ማራመድ፣ ለሳይንስና ቴክኖሎጂ ልህቅና እውቅና መስጠትና ሌሎችም ክንዋኔዎችን ያካተተ መሪ ዕቅድ አዘጋጅቶ እየተንቀሳቀሰ ነው አካደሚው። የኢትዮጵያ ሳይንስ አካደሚ ከሌላኛው በሳይንስ ዘርፍ ከሚመክር የምርምር ምክር ቤት ጋርም ይሠራል። ለመሆኑ የሁለቱ ልዩነት የት ነው? መደራረብስ አይፈጠርም? ፕሮፌሰር ማስረሻ ፈጠነ ይቀጥላሉ። የምርምር ካውንስሉ በመንግስት ሳይንስና ቴክኖሎጂ ኢኖቬሽን ምክር ቤት የተቋቋመ በሳይንስና ቴክኖሎጂ ሚኒስቴር ስር ያለ በሀገሪቱ የሚካሄደውን ምርምር አግባብነትና ድጋፍ የሚያይ ተቋም ነው እና በሳይንስና ቴክኖሎጂ ሚኒስቴር ስር ነው ያለው። የእኛ ዓላማና ስራ እነዚህ በጣም ወሳኝ ለሆነ ድርጅት ግብአት የሚሆን አሰራሩን በተመለከተ መረጃ አሰባሰቡን እንዴት የምርምር ድጋፍ ሊሰጥ እንደሚገባ የምርምር ፕሮጀክቶች አምራረጥን በተመለከተ በእነዚህ ጉዳዮች ላይ ሰፊ ጥናት አካሄደን ለእነሱ ግብዓት የሚሆን ነገር ነው እየሰጠን ያለ ነው። ምክንያቱም ይሄ የኢትዮጵያን ሳይንስ ለመደገፍ ውሳኔ ብለን ስለምናስብ ይህ ድርጅቱ በመንግስት ስር ያለ ድርጅት ተቋም ነው። ፕሮፌሰር ማስረሻ ይሄን ምክር ቤት አሁን ሲነግሩኝ የኢትዮጵያ ሳይንስ አካደሚ ሊሰራው ከሚችለው ስራ ጋር ወይም ሊያከናውናቸው ከሚችሉ ተግባራት ጋር ተመሳሳይነት ያለው ሊሆን የሚችል ኃላፊነት የሚወስድ አይነት ስሜት ነው እየሰጠኝ ያለው እና በምትሰሩበት ጊዜ በጉዟችሁ በምርምር ወቅት አትደራረቡም፣ አትደጋገሙም። በምን ሁኔታ ላይ ነውስ የምትገናኙትና እነዚ አይነት ስጋቶች የምታስወግዱት? ከሳይንስና ቴክኖሎጂ ሚኒስትሪ ጋር በቅርበት ነው የምንሰራው፣ እንዳልኩ። ለምሳሌ ይህኛውን ብንወስድ ይሄ ሳይንስና ቴክኖሎጂ በሳይንስና ቴክኖሎጂ ሚኒስትሪ ስር የሚቋቋም ምክር ቤት ነው የተቋቋመ ምክር ቤት ነው። ነገር ግን አካዳሚው እንደዚህ አይነት ምክር ቤት በተለይ ለሳይንስ እድገት ወሳኝ በመሆኑ ሊከተለው የሚገባው አሰራር የሚሄድባቸው መንገዶች እንደዚህም ቢሆኑ ይሻላል በሚል የአካሄድ ሀሳብ ለማቅረብ ነው። አካዳሚዎች እንደምታውቀው ለማንኛውም ተቋም የሚያቀርቡት መርጃ ላይ የተመሰረተ ሀሳብ ነው። ያንን ተቀብለው ስራ ላይ መተርጎም እንግዲህ የተቋማቱ ጉዳይ ይሆናል። እኛ ግን የኢትዮጵያን ሳይንስ ሊደግስ ሊያሳድግ ይችላል በምንለው መስክ ሁሉ ተጠይቀንም ሳንጠየቅም ሀሳብ እናቀርባለን። በአጠቃላይ ይህንን ጥያቄ ያነሳሁት እናንተ እናከናው ናቸዋለን ወይም ደግሞ ዋና ዋና ዓላማዎቻችን ናቸው ብላችሁ ካስቀመጣችኋቸው ነጥቦች መካከል አንዱም በሳይንስ በሳይንስ ትምህርት ዘርፍ መንግስትን ማማከር የሚል ሀሳብም ስላሰፈራችሁ ነው። ደግሞ እና ደግሞ በመሰረታዊ በሆኑ ጉዳዮች የሆኑ የሳይንስና የምርምር ጉዳዮችን ማራመድ ማስፋፋት የሚሉም ሀሳቦች ስላሉበት ለዚህ ነው ምናልባት የመደጋገም ነገር ሊኖር ይችል የሆነው የሚል ጥያቄ ያነሳ ሁሎት። እሺ ይቀጥሉ። ያው ስንቋቋሙ ዋናው ዓላማ የኢትዮጵያን ሳይንስና ሳይንሳዊ ምርምርን ማሳደግ እና በተለይ ደግሞ ለሳይንስ ትምህርት ጥራት እገዛ ማድረግ ነው ዋናው ዓላማችን። ይህንን ደግሞ የምናደርግበት አንደኛው መንገድ በቦታ የተመሰረተ መረጃ በማቅረብ ነው። እንግዲህ ለተለያዩ ከሳይንስና ከምርምር ጋር ለሚሰሩ መስሪያ ቤቶች ሀሳብ እናቀርባለን። በጥናት ላይ የተመሰረተ ሀሳብ እናቀርባለን እንግዲህ እንደግፋለን ማለት ነው። ዋናው ዓላማው ሳይንስ እንዲያርግ ምቹ ሁኔታ መፍጠር ነው። ፕሮፌሰር፣ መቼም የሳይንስና ምርምር የቴክኖሎጂና፣ እናንተ የተሰማራችሁበት ዘርፍ ስራዎች ነጻነት የሚጠይቁ ናቸው። ብዙ ጊዜ የሚነሱላችሁ ይመስለኛል እንደዚህ አይነት ጥያቄዎች እና አሁን እንደሚነግሩኝ ከመንግስትም ጋር እንደዚህ በዚህም በዚያም የምትገናኙበት አለ፣ መድረኮች አሉ ለመሆኑ ነጻነታችሁ እስከምንድረስ የተጠበቀ ነው፣ ፕሮፌሰር? የማሰብ የመመራመር ነጻነታችን የሚጋፋ ነገር እስካሁን አጋጥሞን አያውቅም። ይህን ሊመጣ የሚችልበትን መንገድም አይታየንም። እኛ የምንሰራው ሳይንሳዊ ምርምር ላይ ነው። የምንሰጠው አስተያየትም ከእውቀትና ከሳይንስ ላይ የመነጨ ነው። ስለዚህ በዚህ ጉዳይ ላይ ሊያጋጭ የሚችል ድጋፋ የሚችል ነገር ሊኖረ አይችልም እኛም ይህንን ከመጀመሪያውኑ የምንከተልበት መርህ እንደሆነ አሳውቀናል እስካሁንም በዚህ በኩል ያየነው ጉዳይ የለም ግ ጥያቄ ብዙ ጊዜ ይመጣሉ ነጻነት አላችሁ ወይ እንደዚህ የሚል ነገር ግን የምንሰራቸውን ስራዎች ወይም ለማካሄድ እስካሁን ድረስ ምንም ችግር አላጋጠምንም ችግር ሊመጣ ነው የሚችል አይመስለኝም በዚህ በእርግጥ አንዳንድ አጨቃጫቂ የሚመስሉ ነገሮች ከእነዚህ ከተፈጥሮ ሳይንሱ በኩል ብዙ ላይ በዙ ይችላሉ ቁጥሮች ናቸው ፎርሙላዎች እንደዚህ ባሉባቸው አካባቢዎች የማይነቃነቁ እውነቶች ሊሆኑ ይችላሉ። እንደዛም ሆኖ ግን ቅድም ያነሳሱልኝ ነገሮች ከአየር ንብረት ለውጥ ጋር የተያያዙ ምርምሮች፣ ከዘረመል ምህንድስና ጋር የተያያዙ ጥናቶችና የምታቀርቧቸው ሀሳቦች ብዙ ጊዜ ለጭቅጭቅ ሊዳርጓችሁ የሚችሉ ሊሆኑ ይችላሉ፣ በውስጣችሁም ከውጭም። በዛ ላይ እናንተ የተፈጥሮ ሳይንስ ላይ ብቻ ሳይሆን አካዳሚው የሚሰራው ከስራችሁ እንደምረዳው በማህበራዊ ሳይንሶች ዘርፍም እንደዚሁ ለክርክር ለግጭት ክፍት የሆኑ በጣም ብዙ የሀሳብ መድረኮች እና መስኮች አሉ። በነዛ በነዛ አካባቢ ነው እንግዲህ እነዚህ ጣልቃ ገብነቶች ችግር ሊፈጥሩባቸው ይችል ሊሆን ወይ የሚል ጥያቄዎች የሚነሱት፣ ጫና እንዲያድርባቸው ሊደረግ ይችል ሊሆን ወይ ተመራማሪዎቻቸው የሚሉ ጥያቄዎች የሚነሱት። ልክ ነው። በአብዛኛው ስራ የሚሰራው አካዳሚ ኮንሰንሰስ ስትዲስ የምንላቸው ደግሞ ወይም ደግሞ በአማርኛ የመግባቢያ ጥናቶች ለማካሄድ ነው። ይሄ ማለት ከተለያዩ የእውቀት ዘርፎች የተሰበሰቡ ሰዎች በአንድ ጉዳይ ላይ ሰፊ ጥናት አካሂደው የጥናቱን ውጤት በተለያዩ ባለሙያዎች ተገምግሞ ይሄ ሊደረስበት የሚገባ ያለንበት እውቀት ዘርፍ የሚናገረው ደረጃ ነው ተብሎ ሲታመንበት ነው ለህዝብ የሚቀርበው። ስለዚህ የመግባቢያ ጥናት ውጤቶች ናቸው። ይሄ አሰራር በማንኛውም አካዳሚ የተደገፈ አሰራር ነው። የሳይንስ እውቀት ዘርፍ ብቻ ምን የምናየው የሶሻል ሳይንስ ማህበራዊ ሳይንስ እውቀት ዘርፎችንም እናያለን። ከኛ መካከል ላንስማማም እንችላለን በአንዳንዱ ጉዳዮች ላይ ነገር ግን አጠቃላይ የባለሙያዎች ስብስብ የሚያምንበትን ነው የምናቀርበው እንጂ በተጽዕኖ የሚቀርብ ሀሳብ አይኖርም። ፕሮፌሰር፣ የምርምሮች ባለቤትነትና የሀሳቦች ጥበቃስ በደህንነታቸው በኩል ያለመሰረቅ፣ ያለመዘረፍ ክፍት ነው መቼም ለምርምር የእናንተ አካዳሚ እነዚህንስ እንዴት ነው የምትይዟቸው? ለዚህ ጥያቄና ሌሎችም ፕሮፌሰር ማስረሻ በቀጣይ ዝግጅት መልስ ይሰጣሉ። በቀጥሎ ደግሞ በቅኔ ላይ የሚያተኩረው የባህልና ማህበረሰብ ዝግጅት እንግዳውን መጋቤ አዲስ እሸቶ አለማየሁን ይዞ ይቀርባል። አሉላ ከበደ ነው ያናገራቸው። መጋቤ ሐዲስ እሸቶ አለማየሁ፣ የቅኔ ጉዳይ ሲነሳ አነጋገሩም በራሱ ጥያቄ የሚጋብዝ ይመስላል። ቅኔ ዘረፈ ወይም ቅኔ ዘረፋ ነው የሚባለው። ለመሆኑ ለምንድን ነው ዘረፋ መባሉ? በቅኔው እንዲገለጥ ከሚጠበቀው ይዘት ጋር የሚዛመድ ሚስጢራዊነት ይኖረው ይሆን? እስኪ ያስረዱን። ዘረፋ ማለት እንግዲህ ዘራፊው አስቦ ይዘርፈዋል እያ የተዘረፈው ባለ ንብረቱ ግን አያውቀውም። በድንገት የሰው ንብረት መውሰድ ማለት እኮ ነው አማርኛው ሲተረጉም አይደል መቸም። የገዛ ንብረትን አስበ ነው ለዚህ እናዋጣ ነው ብለ ነው ብር ምስተዋጣ ኤባ፣ ግን አንተን ሲወስድ ስንት ብር እንደሚወስድ ያውቅም ካንተ ጊስ፣ አንተ መቼ እንደተወሰደብን የምታውቀው ነገር የለም። ይሄኛውም ድንገተኛ የሆነ ማለት ነው፣ ሳይጠና ሳይዘጋጅ ሳያስብ በቀደመው ልምዱ ተጠቅሞ አዲስ ምስጢር አዲስ ሀሳብ ሲዘርፍ ማለት ልክ የሰው ገንዘብ ሰው እንደሚዘርፈው ሁሉ ይሄኛው ደግሞ ሀሳብ የሚዘርፍ ምስጢር የሚዘርፍ የሰውን አእምሮ እና የሰው ሕሊና የሚዘርፍ ድንገተኛ ቀን የስሰማ እኮ አንተ መቀመጫህ ያስነሳል። አንዳንድ ጊዜ ይሸኩ ነበር። ሊቃውንት በጥንት ጊዜ ነበሩ ይሰቅሩ ያብዱ ነበረ። እየዘረፉ የወደቁ እነ ሰረገላ የሚባሉ ሊቃውንት፣ እነ ተጠምቆ የሚባሉ ሊቃውንት በጥንት ጊዜ የነበሩ ታሪካቸው ተጽፎ ስንሰማ ቅኔ እየዘረፉ ቅኔው ሳያልቅባቸው ግን አቅም አንሷቸው የወደቁ እንደነበሩ ታሪካቸው ይናገራል። ዛሬም በእኛም ዘመን ትንሽ ትንሽ የደረስንባቸው ሊቃውንት ነበሩ። የዛ ደረጃ ላይ እየደረሱ እና መዝረፍ ማለት ሳይታሰብ ሳይዘጋጅ አሁን በአማርኛው ስነ ጽሁፍ ታውቃለህ፣ ስንት ወረቀት ባክኖ ነው፣ ስንት እስክሪብቶ ባክኖ ነው፣ ስንት ሌሊት ቁጭ ብሎ አድሮ ነው። ጨምቆ ጨምቆ ጭማቂ ነው የሚያጠጣን። በቅኔ ግን ወረቀትና ፊሩቶ ሳይገናኝ ወዲያው ነው መዝረፍ ነው። በቅጽበት ውስጥ እዚያው የሚደረስ ነገር መሆኑ ነው። በጣም የተለየ ጥልቀቱንም ይዘው የሚመጣው መጋቢ ሐዲስ፣ እርስዎ መምህርም ኖትና እንደ መምህርነቱም በኋለኛው ሀሳቡ ላይ የቀደሙትን ባለቅኔዎች ይገልጠዋል። አዲስ መንገድ እየሞከሩ ነው ያሏቸውንም ከቅርብ ዓመታት ወዲህ በስራዎቻቸው የተዋወቅ ናቸውን ጥሩ ጥሩ ወጣት ገጣሚያንም ጠቅሰዋል። በስራ ባለቅኔ ማን ነው ለእርስዎ? አንድ ባለቅኔ በምንድን ነው ጥሩ ባለቅኔ ነው የሚባለው? ምን ሲሆን ነው? ምን ሲሰራ ነው? የተለየ ሀሳብ ሲያመጣ፣ የተለየ ንባብ ሲያመጣ፣ የተለየ መንገድ ሲያሳይ። ደራሴ ሾፌር እንጂ ተሳፋሪ ነው ብያለሁ። ለምን ደራሴ ሾፌር መሆን አለብ? ደራሴ ፋና ወጊ መንገድ ተራጊ፣ እንደ ዮሐንስ መጥምቅ ወዳናው ሸለቁ ብላ ተራራው የዳድ እያለ አዲስ መንገድ የሚያሳይ እንዲያው በዚህ በዘመናዊ ስነ ጽሁፍ እኮ ስናነብ እኮ የአብዛኛው ስልጣኔ መንገድ ከፋቾች የስነ ጽሁፍ ሰዎች ናቸው የሚባለው ታውቃለህ። አንተ ለምሳሌ ሳይንሳዊ ልብወለድ የሚባል አስቀድሞ መንገድ ያሳዩ የህብረተሰቡን አስተሳሰብ የቃኙ መቼም የአንድ መኪና አቅጣጫ ተሳፋሪ ሳይሆን ሾፌር ነው የሚወስነው። ህብረተሰብ ተሳፋሪ ነው፣ ደራሲያን ደግሞ ሾፌሮች ናቸው። ስለዚህ ህብረተሰብን አቅጣጫ የሚያሳዩ አዲስ ምስጢር አዲስ ሀሳብ አሁን ቅድም የጠቀስኩት ልልጆች በዚህ ዘመን ለየት ያለ ሀሳብ ይዘው መጥተዋል። ቀላል ነገር አይደለም። እስከ ዛሬ የሄድንበት መንገድ፣ እስከ ዛሬ የተጓዝንበት የስነ ጽሁፍ መንገድ ወጣ ባለ አጭር በሆነ መንገድ የድሮ ግጥም ታውቃለህ፣ አምስት ስድስት ገጽ ነበር የሚበል ዛሬ በሁለትና በሶስት በአራት መስመር በአምስት መስመር ሰፊ እንደውም፣ ስነ ጽሁፍ እምቅ ነው የሚባለው አይደለም? ቅኔ አሁን አባቶች በቅኔ ቤት ሲያስተምሩን ቅኔ ተራኪ አይደለም። ቅኔ የቅኔ አላማው መተረክ አይደለም፣ አቅጣጫ ማሳየት ነው፣ መንገድ ማሳየት ነው እንጂ ታሪኩን ሙሉ በሙሉ ማስቀመጥ አይደለም እና እኔ ባለቅኔ የምለው አዲስ ሀሳብ ያመነጨ፣ የህብረተሰብን አስተሳሰብ የለወጠ፣ የህብረተሰብን አካሄድ የቀየረ፣ አዲስ ንባብ፣ አዲስ ምስጢር፣ አዲስ አመለካከት። አሁን የጸጋዬ ቤት የሚባል እኮ ነበር፣ በግጥም ራሱ አይደል? ልክ ጸጋዬ ገብረ መድኅን። አሁን አሁን ደግሞ ትልቁ አደጋ በወጣቶቹ ዘንድ ደግሞ የመጣው ምንድን ነው? ያንዱን መንገድ ተከትሎ እንደ ጉንዳን መንጎድ። አንዱ አዲስ ሀሳብ ሊያመጣ ይችላል፣ ግን ያንን አዲስ ሀሳብ ማሳፋት አንድ ነገር ነው። እንደገና መኮረዝ ደግሞ ሌላ ነገር ነው። ወጣቶች ቡድ ጋር የሚታየው አደጋ ደግሞ ተመሳሳይ ሀሳብ ሁልጊዜ ደግሞ ጨለምተኝነትን፣ መከራን ብቻ ሰው ደስታ የሚፈነጥቅ ቅኔ ማለት ጭው ባለ በረሃ ሆኖ ገነት የሚታየው በረሃ ውስጥ ጋብን የሚያልም ብርሃንን የሚያደንቅ ሳይሆን ጨለማ ለምን እንደሚጠቅም መጠቆም የሚችል ነው ብዬ ነው ማምነው። መልካም መጋቢ ሐዲስ ይበልጡን በግዕዝ ቋንቋ የሚዘረፈው ቅኔ በአማርኛም ቅኔ አንዳንድ ነጥቦች እናነሳለን። ይበልጡን በግዕዝ የሚዘረፈው ይህ ቅኔ መሰረቱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ትምህርት ባህል ያደረገ ነውና ለመንደርደሪያ እንዲገባን ያህል የትምህርት አሰጣጡን ሂደት የሚወስደውን ጊዜ ያስረዱን። መልካም። እንግዲህ እንደው ጠቅለል ባለ መልክ ለማስረዳት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚሰጡ አራት አይነት ትምህርቶች አሉ አሉላ እነዚህን አራተን አይነቱ በጣም በጣም በትልልቅ ክፍል ስንከፍላቸው ውስጥ ስንገባ በጣም ዝርዝር ጉዳይ ያለው በትልልቅ በአራት ዋና ዋና ታላላቅ ክፍሎች ልንከፍላቸው እንችላለን። አንደኛው ጸዋተ ዜማ የምንለው ቅዱስ ያሬድ ያዘጋጀው አቋቋሙን ጨምሮ ማለት ነው። ሁለተኛ መጻሕፍተ ትርጓሚያ የምንላቸው ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መጻሕፍተ መነኮሳቱን ያካተተ። ሶስተኛ አሁን እንደ ርዕሰ ጉዳያችን የሆነው ቅኔ አራተኛ ስለ ዘመን አቆጣጠር፣ ስለ ከዋክብት፣ ስለ ፀሐይ፣ ስለ ጨረቃ ጠባይ፣ ስለ ዘመን ጠባይ የዘመንን ባህርይ የምንገመግምበት የምንማርበትና የምናጠናበት ባሕረ ሐሳብ ወይም አቡሻር የምንለው ትምህርት አለ። እነዚህ አራቱ በየግ በየራሳቸው በጣም ረጅም ጊዜ ለምሳሌ ብሉያቱን መጽሐፍቱን እንኳን ብንወስድ እያንዳንዱ እንኳን እንደው ሰባት ሰባት ዓመት እንኳን ይፍች የሚባል አራት ጊዜ ሰብ ወደ ሀያ ስምንት ዓመት ይፈጃል ትምህርቱ እንደው በአጭር ቋንቋ እንኳን ጨርሶ የሚባል ማለት ነው። ዜማው ድጓው ራሱን የቻለ ነው። አቋቋሙ ራሱን የቻለ ነው። ዝማሬው ራሱን የቻለ ነው። ቅዳሴው ራሱን የቻለ ነው። ቅድም እንዳልኩ የዘመን አቆጣጥሩ ራሱን ችሎ ወንበር ነበረው። ከዚያ ውስጥ እንግዲህ ቅኔ ከእነዚህ ሁሉ ለየት የሚያደርገው ምንድን ነው? አንደኛ እነዚህ ሁሉ ትምህርቶች የተዘጋጁበት ጊዜ ህዝብ ቋንቋ ነው። የግዙ ቋንቋ የምናጠናበት መንገድ ነው። አሁን በዚህ ዘመናዊው ግጥምና ከዘመናዊ ስነጽሑፍ ቅኔ የሚለየው ምንድን ነው? ቋንቋውንና ጥሪውን አብረን የምናጠረው ለምሳሌ አንድ ተማሪ ቅኔ ቤት ሲገባ እሑድ ማታ ወይም ሰኞ ማታ ቢገባ ተማሪው ትምህርት ቤት ያው ዘረፋው ማታ ነው። በብዛት የሚደረገው ማታ ይገባል። እንደገባ ገባ ግስ ይገሰሳል። ማለት ቀደሳ መሰገነ አርገ ወጣ ወጣ ወጣ ቦአ ገባ በላ በላ ሰት የጠጣ ተብሎ ግሱን ራሱን ያጠናል ከዛ መምህሩ መስፈሪያ ይሰጠዋል። መለኪያ ይሰጠዋል። ጉባኤ ቃና ከሆነ ሁለት ቤት ነው። ዛምላኪያው ከሆነ ሶስት ቤት ነው። የሚበዝ ከሆነ ሶስት ቤት ነው። በእነዚህ ሰፍሮ ለክቶ ቆጥሮ ተማሪው ጧት ይዞ ይመጣል። መምሩ ያንን ንባቡን፣ አገባቡን፣ ምስጢሩን፣ ሰምና ወርቁን፣ ፍርቁን፣ ተሳሳቢውን፣ ውስጠ ዘውን፣ ግልጸ ዘውን እንዴት አድርጎ ቅጽል እንደቀጸለ እንዴት አድርጎ ተሳሳቢ እንዳስቀመጠ ያርምለትና እንዲሁ እየነገረ እየታረመለት እየነገረ እየታረመለት ከጉባኤ ቃና ወደ ዛምላኬ፣ ከዛምላኬ ወደ ሚበዙ፣ ከሚበዙ ወደ ዋዜማ፣ ከዋዜማ ወደ ስላሴ፣ ከስላሴ ወደ ዘይዜ፣ ከዘይዜ ወደ መወድስ፣ ከመወድስ ወደ ክብር ይእቲ፣ ወደ እጣነ ሞገር እየተሸጋገረ እጣነ ሞገር ሲነግር ተማሪው አጠናቀቀ ማለት ነው። መምህሩ በቅትሃል ነቅትሃል ለመቀኘት ደርሰሃል፣ ዛሬ በቤተ በቤተ ክርስቲያን ክብር ይእቲ ታደርጋለህ ብሎ ይታዘዛል። አንድ ተማሪ በቤተ በቤተ ክርስቲያን ክብር ይእቲ የሚባለውን ቅኔ ከተቀኘ በኋላ ቅኔ ተቀይቷል ማለት ነው። እንግዲህ ትምህር ለበለጠ መመርበት የሚፈልግ ከሆነ ለበለጠ አገባቡን ጠንቅቆ ማዋቂ የሚፈልግ ከሆነ መምህር መምር ቀይሮ ደሞ ወደ ሌላ መምር ይሄዳል። ከቦታ ቦታ ከመምህር መምር እያመረጠ ከአገባብ አገባብ እንግዲህ መንገዱ ብዙ ነው። ሰምናዋቁ ጎዳናው በጣም በብዙ መቶ የሚቆጠሩ የቅን አይነቶች ያንን እያፈራረሰ አይምሮ እያዳበረ እውቀቱን እያዳበረ የአገባ አገባቡን ጠንቅቆ እያወቀ ይሄዳል ማለት ነው። እንግዲህ ይሄ ከዘመናዊ ግጥም ዘመናዊ ግጥምና ቅኔ በጣም ልዩነቱ ምንድን ነው? በዘመናዊ ግጥም ቋንቋው ለመምሩ ነው። መምሩ የቋንቋው ጌታ ነው። ያደው የህጉ ባለቤት ነው። እንደፈለገ እንደውም ለምሳሌ የግጥምን ሰው የቋንቋ ህግ አይገዛውም ነው የሚለው። በዘመናዊ ጽሁፍ ታውቀዋለህ አንተ። በእኛ ደግሞ የቅኔው ህግ መምሩ ነው የሚገዛው። መምሩ በዛ ልክ ሲሮጥ ነው። ብዙ ጊዜ በምሳሌ በየመድረኩ እናገራለሁ። አንድ ሯጭ በትክክል ሯጭ የሚባለው በተሰመረለት ልክ ሩጦ ሲያሸንፍ እንጂ እሱ በፈለገው መንገድ ከሆነማ ስንትረኛ ስሮወጥ ይውል የለም ወይ? በየቦታ አምስት ሺ ሊሆን ይችላል፣ አስር ሺ ሊሆን ይችላል፣ መቶ ሚትር ሊሆን ይችላል። የተሰመረ አለ። በእኛ ጉባኤ ቃና ሁለት ቤት ነው። መምሩ ምስጢር ስለበዛበት፣ ዋቤ ስለ ብዙ ሀሳብ ስለበዛበት፣ ጉባኤ ቃና ወደ ሶስት ቤት ወደ አራት ቤት ማሳደግ አይችልም። የተሰፈረ በፊደል ሳይቀር በሀረግ ብቻ አይደለም፣ በፊደል ለምሳሌ ሰያት ከሶስት እስከ ስምንት ተብሎ ፊደሎቹ ስድስትን አይነካም ተብሎ ተሰፍሮ ተቆጥሮ ተሰቶታል። ለመምሩ ማለት አንድ ቅኔ ሲዘርፍ በዛች ጠባብ መንገድ አልፎ ነው ቅኔ የሚዘርፈው እንጂ እሱ በፈለገ መንገድ እሱ አዘጋጅ አዘጋጅቶም ሊመጣ ይችላል። ሰውየ እንደፈለገ ንባብ ከሌለ በዛች በተሰመረች ለመስመር ነው እና ሚሄደው። ይህን ካወቀ በኋላ እንግዲህ እንዳልኩ ለሌሎቹ ትምህርቶች መክፈቻ መንገድ ጠራጊ ቁልፍ ማለት ነው ቅኔ የተማረ ሰው የማግስት ቤት ቤት ገባ ትርጉማ አይቸግረውም አይቸግረውም። መጽሐፍ ቤት ቤት ገባ ትርጓሚ አይቸግረውም። ባይራ ሀሳብ ላጥናቢል በዛ ውስጥ ያሉ የግዝ ቋንቋ ስለሆነ አይቸግረውም። በእውነት ቀን እንደው ራስን መመልከቻ መስታወት፣ ሌላውን መቃኛ መነጽር ነው ብዬ አምናለሁኝ እኔ እና በጣም ትልቅ ሙያ እኔ በተለይ የስነ ጽሁፍ ሰዎች የኪነ ጥበብ ሰዎች በዚህ በሙያው ጥናት እናደርጋለን የሚሉ ሰዎች እንደ የበለጠ የሚያጥኑ መረጃ በመስጠት የአቅማችነት ተባበራቸዋለን የሀገር ሀብት ነው፣ የህዝብ ሀብት ነው። እኔ የኢትዮጵያ ሀብት ነው ብቻ ብዬ መዝጋት አልችልም። እኔ የአፍሪካውያን ሀብት ነው፣ ከዛ ደግሞ እንደ ሰውነታችን ዓለም አቀፍ ሀብት ማድረግ የሚቻል ጥበብ ነው። አንዱ ጋር ያለ እውቀት ለሌላውን ብርሃን እንደሚሆነው ሁሉ ይሄም ከራሳችንም አልፈው ለአለም እያሉ ነው። አሁን የሚያነጋግር የሚያወያይ ሀሳብ ነው የተዉት። መጋቢ ሐዲስ እሸቱ ዓለማየሁን እንግዳዬን የአድማጮችን ቀልብ በሚሻና አድማጮቻችንም በያሉበት የሚያሳትፍ ሌላ ውይይት መልሰን በቅርቡ እናገኛቸዋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ስተ አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ክብራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። እስከዚያው ድረስ ግን አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ04 ሳንቲም ተመንዝሯል። አንድ ዩሮ 25 ብር ከ44 ሳንቲም፣ እንደዚሁም አንድ የእንግሊዝ ፓውንድ 32 ብር ከ23 ሳንቲም ተመንዝሯል። ከኢትዮጵያ ሜትሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ ማምሻውን ባገኘውት መረጃ መሠረት ነገ አርብ ጥቅምት 14 2007 ዓ ም አብዛኞቹ የኢትዮጵያ ክፍሎች ከፊል ዝናባማ፣ አንዳንዶቹም ከፊል ደመናማና ብራ እንደሚሆኑ ተንብዮአል። አዲስ አበባ ከፍተኛ ሙቀቷ 23፣ ዝቅተኛ 10 ዲግሪ ሴልሽየስ ይሆናል። ከፊል ደመናማ ነው የምትሆነው። ከስፖርት ደግሞ የፊታችን እሁድ እንግሊዝ ፑትስመት ውስጥ በሚካሄደው ግሬት ሳውት ራን ላይ ኃይሌ ገብረስላሴ አይሳተፍም። ልምምዱ በጥሩ ሁኔታ አልሄደለትም። ሻለቃ ራሱ ነው ይህን ያለው። በሻምፒዮንስ ሊግ ግጥሚያ ሊቨርፑል በሪል ማድሪድ ሶስት ለባዶ ተሸንፏል። ሊቨርፑል በራሱ ሜዳ ነው እንዲህ አይነቱ ነገር የደረሰበት። እርግቦ የርግብ ለማዳ ተገረፈ በራሱ ሜዳን ይሉ ሌሎችም በብርቶቹ ለባዶ የተሸነፉ ይህን ያህል ቁጥር ለባዶ እየተባለ ቅርጫት ይሆኑም አሉ ተብሏል። ለማንኛውም ግን ሮማዎች ሮማዎች ሰባት ለአንድ በባየርን ሙኒክ ከትናንት በስቲያ የቀመሱት የብራዚሉን የዓለም ዋንጫ ታሪክ አስታወሰን። ለማንኛውም ለሁሉም ጥናቱን ይስጥ ለብርቱም እሰየው። ወደ ታሪክ መለስ ብለን እንመልከት እስቲ። ልክ የዛሬ 30 ዓመት በዛሬዋ ዕለት ጥቅምት 1977 ዓመተ ምህረት በእንግሊዙ የዜና ማሰራጫ ኩባንያ ቢቢሲ የተዘጋጀውን ያኔ እጅግ የበረታውን የኢትዮጵያን ረሃብ የሚያሳየውን ዘጋቢ ፊልም የአሜሪካው ኤንቢሲ ለዓለም አሳየ። ያ ለሁለት ዓመታት የዘለቀና በሰሜን ኢትዮጵያ ለአራት መቶ ሕይወቶች መጥፋት ምክንያት ሆኗል የሚባለው ረሃብ በኢትዮጵያ ታሪክ ውስጥ አብዝተው የከፉ ከተባሉት ቸነፈሮች አንዱ እንደነበር ይነገራል። ከ50 በላይ የሚሆኑ ስመ ገናና የአሜሪካና የእንግሊዝ አርቲስቶች ተንቀሳቅሰው ዊ አር ዘ ወርልድ ብለው ያወጡትን መዝሙር አዜሙ። በሰላሳ ሺህ ራዲዮ ጣቢያዎችና ቴሌቪዥን ጣቢያዎች በዓለም ዙሪያ በተመሳሳይ ሰዓት ተዘመረ። ዓለም ተንቀሳቅሶ እጅግ የተሳካ ዘመቻ አደረገና ብዙ ሕይወት ያዳነ ጥሪት ሰበሰበ። የተሻለ የብርሃን ቀን የምንሠራው እኛ እኛ ዓለም እኛው ልጆቿ ነን እናም መስጠት እንጀምር፣ የራሳችንን ሕይወት ለመታደግ ምርጫዋለን። እኔ እናንተ፣ አንቺ የተሻለ ቀን እናመጣ ዘንድ አትጠራጠር፣ አትጠራጠሪ። ዊ አር ዘ ወርል እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። Come the hand to life, the greatest gift of all we can go on pretending day by day that someone somewhere will soon make a change. We all are a part of God's great big family and the truth. You know love is all always... we- ክቡራን አድማጮች በቀደም ሲል ስናገር 400 ያልኩት በዚያ ረሃብ ምክንያት በሰሜን ኢትዮጵያ የሞተው ሰው 400 ሺህ ተብሎ እንዲስተካከል እንጠይቃለን። እንግዲህ ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። ፕሮግራሙን በስቱዲዮ የመራልን ቴሌላይምባክ ቴክኒሻኑ ሚሻ ዱቢንስኪ ነው። በምሽቱ ፕሮግራም አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና እኔም ሰሎሞን አባተነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።